ስፖርት። ሰላም፣ ጤና ይስጥልን አድማጮች። ሳምንታዊው ስፖርታዊ ዝግጅታችን እነሆ አሁን ጀመረም። አትሌቲክስና እግር ኳስን ጨምሮ በሳምንቱ የመጨረሻ ቀናት የተከናወኑ አበይት ስፖርታዊ ክንውኖች ይቃኛሉ። ታምራት ዲንሳ ነኝ፣ አብራችሁን ቆዩ። ኢትዮጵያውያን አትሌቶች ድል የተጎናጸፉባቸው የዳይመንድ ሊግና ሌሎች አትሌቲክስ ውድድሮች በተለያዩ ሀገራት ተከናውነዋል። የኢትዮጵያ አትሌቲክስ ፌዴሬሽን ሲጠበቅ የነበረውን የፓሪስ ኦሎምፒክ ተሳታፊ የማራቶን ቡድኑን ይፋ አድርጓል። ማንቸስተር ሲቲ ለአራተኛ ተከታታይ ዓመት የእንግሊዝ ፕሪምየር ሊግን አሸንፏል። የጀርመን ቡንደስ ሊግ አሸናፊው ባየር ሊቨርኩሰን አዲስ ታሪክ የጻፈበትን ዓመት አሳልፏል። በጀርመን የሚኖሩ የኢትዮጵያ ማህበረሰብ የእግር ኳስ ውድድርም በኢትዮ በርሊን አሸናፊነት ተጠናቋል። አትሌቲክስ። የሞሮኮ ማራካሽ ባስተናገደችው የዳይመንድ ሊግ ውድድር በሴቶች 5000 ሜትር ኢትዮጵያውያኑ መዲና ኢሳና ፉትን ተስፋዬ ተከታትለው በመግባት አሸንፈዋል። በውድድሩ መዲና ኢሳ 14 ደቂቃ ከ34 ሰከንድ ከ16 ማይክሮ ሰከንድ በሆነ ጊዜ ስታሸንፍ፣ ሌላዋ የአገሯ ልጅ ፉትን ተስፋዬ በማይክሮ ሰከንዶች ብቻ ተቀድማ 14 ደቂቃ ከ34 ሰከንድ ከ21 ማይክሮ ሰከንድ በሆነ ጊዜ ሁለተኛ ወጥታለች። በውድድሩ ኬንያዊቷ ኤዲና ጄክ ፒቶክ ሶስተኛ ወጥታለች። በ800 ሜትር የሩጫ ውድድር የተካፈለችው ሀብታም አለሙ ደግሞ ሁለተኛ ወጥታለች። የገባችበትም ሰዓት 1 ደቂቃ ከ57 ሰከንድ ከ70 ማይክሮ ሰከንድ ሆኖ ተመዝግቧል። በተመሳሳይ የውድድር መድረክ በ3000 ሜትር መሰናክል የተካፈሉት ጌትነት ዋለና ሳሙኤል ፍሬው ሁለተኛና አራተኛ በመውጣት ውድድራቸውን አጠናቀዋል። ከዚሁ የዙር የዳይመንድ ሊግ ውድድር ዜና ሳንወጣ ባለፈው አርብና ቅዳሜ የአሜሪካዋ ሎስ አንጀለስ ባስተናገደችው የዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ ድል ቀንቷቸዋል በሴቶች 1500 ሜትር ብርቱ ፉክክር ያደረጉት ድርቤ ወልተጂ ና ፍሬወይኒ ሀይሉ አንደኛ ና ሁለተኛ በመሆን አሸንፈዋል ድርቤ ወልተጂ ርቀቱን 3 ደቂቃ ከ55 ሰከንድ ከ25 ማይክሮ ሰከንድ በሆነ ጊዜ በመግባት ስታሸንፍ አንገት ለአንገት የተናነቀችዋል ሌላዋ የአገሯ ልጅ ፍሬወይኒ ሀይሉ ደቂቃ ከ55 ሰከንድ ከ48 ማይክሮ ሰከንድ በመግባት ሁለተኛ ወጥታለች። በውድድሩ ኬንያዊቷ ሱዛን ሉካዮ ሶስተኛ ወጥታለች። ባለፈው አርብ በተደረገው ተመሳሳይ የወንዶች 5000 ሜትር የሩጫ ውድድር ሰለሞን ባረጋ አሸንፏል። በውድድሩ ሌላኛው ኢትዮጵያዊ በሪሁ አረጋዊ ሁለተኛ በመሆን ገብቷል። ሰለሞን ባረጋ ርቀቱን 12 ደቂቃ ከ51 ሰከንድ ከ60 ማይክሮ ሰከንድ በመግባት ሲያሸንፍ፣ በሪሁ አረጋዊ በ1 ሰከንድ ብቻ ተቀድሞ 12 ደቂቃ ከ52 ሰከንድ ከ60 ማይክሮ ሰከንድ የገባበት ሰዓት ሆኗል። በርቀቱ በተደጋጋሚ በማሸነፍ የሚታወቁት ዩጋንዳውያኑ ጆሹዋ ቼፕቴጌና ጃኮብ ኪፕሊሞ ሶስተኛና አራተኛ በመሆን ውድድሩን አጠናቀዋል። የኢትዮጵያ አትሌቲክስ ፌዴሬሽን በ2024 የፓሪስ ኦሎምፒክ የሚሳተፈውን የማራቶን ቡድኑን ይፋ አድርጓል። ፌዴሬሽኑ ከረዥም ጊዜ ተጠባቂነት በኋላ ይፋ ባደረገው የቡድን ስብስብ አንጋፋው የኦሎምፒክና የዓለም ሻምፒዮናዎች አሸናፊው ቀነኒሳ በቀለ በወንዶች ብሔራዊ ቡድን ውስጥ መታቀፉን ፌዴሬሽኑ ይፋ አድርጓል። በፓሪስ ኦሎምፒክ የሚሳተፈው የኢትዮጵያ ማራቶን ብሔራዊ ቡድን ምርጫና አንድምታውን በተመለከተ የአዲስ አበባውን ተባባሪ ዘጋቢያችን ምስጋናው ታደሰን ከጥቂት ጊዜ በፊት በስልክ አነጋግሬዋለሁ። በጣም ነው ማመሰግነው። የኢትዮጵያ አትሌቲክስ ፌዴሬሽን በሁለት ሺህ ሀያ አራቱ የፓሪስ ኦሎምፒክ ላይ የሚሳተፈውን የኢትዮጵያ ማራቶን ቡድንን ይፋ አድርጓል። አጠቃላይ የአትሌቶቹ ምርጫ እንዴት አገኘኸው? በኢትዮጵያ አትሌቲክስ ውስጥ የተለመደ ነገር ነው፣ ሁልጊዜ ውዝግብ አያጣውም። በእርግጥ የኢትዮጵያ አትሌቲክስ ፌዴሬሽን እስካሁን ባለው ሂደት ይፋ ያደረገው የማራቶን ሯጮችን ነው፣ በወንድም በሴትን ዘርፍ እዚህ ላይም አንዳንድ ቅሬታዎች እየተነሱ ይገኛሉ። ለሀገር ከዋለው ውለት አንጻር፣ በቅርቡም ደግሞ በለንደን ማራቶን ላይ ሁለተኛ ከመውጣቱ አንጻር ቀነኒሳ በቀለ በዚህ ቡድን ሲካተት ምናልባት የመጨረሻ ኦሎምፒኩ ሊሆን ይችላል ከሚል አንጻር የበርካቶች ድጋፍ ነበር። ያው በቡድኑ ውስጥ ተካቷል ቀነኒሳ። ነገር ግን የተካተተው በቀነኒሳነቱ ሳይሆን ባስመዘገበው ውጤት ነው። ምናልባት አድማጮቻችን ግልጽ ለማድረግ ያህል የማራቶን ሚኒማ የሚያዘው ወደ ኦሎምፒክ በምንጓዝበት ወቅት ላይ በሁለት ዓመታት ውስጥ ያስመዘገቡት ውጤት ነው የሚታየው። በዚህ መሰረት እንግዲህ ቀነኒሳ በቀለ ከዚህ ቀደም የዓለም ሪከርድን በርሊን ማራቶን ላይ መሳቱ ይታወቃል እና ለጥቂት ሰከንድ ማለት ነው ያ ሰዓቱ ነው የተያዘለት፣ ሁለት ሰዓት ከዜሮ አንድ ደቂቃ ከአርባ ሰባት ሰከንድ የሆነው ሰዓቱ ተይዞለት በዚህ ቡድን ውስጥ እንዲካተት ተደርጓል። ሲሳይ ለማ በቫሌንሲያ ማራቶን ሲያሸንፍ እናስታውሳለን ሁለት ዜሮ አንድ አርባ ስምንት እንደዚሁም ደግሞ ኒውዮርክ ላይ ያሸነፍበት እናስታውሳለን። ደረሳ ገለታም በተመሳሳይ ፕለስ ዜሮ ሶስት ሀያ ሰባት ሰዓት አለው። እነዚህ ሶስት አትሌቶች የተይዘው፣ ታምራት ቶላ ና ሁሰዲን መሀመድ ደግሞ በተጠባባቂነት ተይዘዋል። የወንዶቹ ላይ በቅሬታ መልክ ቅሬታቸውን ያሰሙ አትሌቶችም ነበሩ። ለምሳሌ ዳዊትን ማንሳት ይቻላል የቫሌንሲያ ማራቶንን በ ሶስተኛ ነት ማጠናቀቁ እናስታውሳለን። ማሰማቱ ይታወሳል። ከዛ በተረፈ ሴቶቹ ላይ የዓለም ሪከርድ ባለቤቷ ትግስት አሰፋ በቅርቡ ለንደን ማራቱ ላይም በሁለተኛነት ማጠናቀቋ እናስታውሳለን ሁለት አስራ አንድ አምሳ ሶስት ያስመዘገበችው በርሊን ላይ ያ ሰዓቷ ነው የተያዘላት። አማኔ በሪሶ እና መገርቶ አለሙ የተሻለ ሰዓት ባላቸው በሚል ተይዘው ጎይቶቶም ገብረስላሴ እና ቡዜ ድሪባ ናቸው በተጠባባቂነት የተያዙት። ነገር ግን አትሌት ሱቱሜ አሰፋ ከበደ በተመሳሳይ ቅሬታ አቅርባለች። ትግስት አሰፋና ከአማኔ በሪሶ የተሻለ ሰዓት ያለች ሶስተኛ ሰዓት እኔ ነኝ የሚል ነገር አንስታለች። ሁለት ሰዓት ከአስራ አምስት ደቂቃ ከአምሳ አምስት ሰከንድ ቶኪዮ ማራቶን ላይ ያስመዘገብኩትኝ ውጤት ሊያስመርጠኝ ይገባ ነበር የሚል ነገር አንስታለች። ሶስተኛ ደረጃ ላይ ተመርጣ ከቡድኑ ጋር ምትጓዘ የተመረጠችው እንግዲህ መገርቱ አለሙ ነች። መገርቱ ሁለት አስራ ስድስት ያላት አትሌት ነች። የሚነሱ ቅሬታዎች መልስ አግኝቶ የአትሌቶችን ምርጫ ለውጥ ሊያስከትሉ የሚችሉ ሁኔታዎች ሊፈጠሩ የሚችሉበት እድል ይኖራል። ትልቅ ጥያቄ የሚነሳበት ነገር ነው። ምክንያቱም በኦሎምፒክ ኮሚቴ ውስጥ ይህ የኦሎምፒክ ውድድር ነው። አትሌቶቹን ይዞ የሚሄደው ኦሎምፒክ ኮሚቴ ነው። በአትሌቲክስ ፌዴሬሽን ውስጥ ካሉት አመራሮች ጋር ተመጣጣኝ ብቃት ያለው አትሌቶችን የመገምገም አቅም ያለው የኦሎምፒክ ኮሚቴ አመራር አለው የሚል ጥያቄ ካነሳ ይሄ ራሱን በቻለ ሁኔታ በጥያቄ ምልክት ውስጥ የሚቀመጥ ነው። የኢትዮጵያ አትሌትስ ፌዴሬሽን ጋር ነው ትልቁ ጫና የሚኖረው። በእኔ ብቃት እነዚህ መርጬ ሰጥቻለሁኝ ብሎ የኢትዮጵያ አትሌትስ ፌዴሬሽን በሚያስቀምጠው መስፈርት መሰረት ነው እነዚህ አትሌቶች የሚመረጡትና አሁንም ተስማምቶ ይሰራሉ የሚል ተስፋ አለኝ። በዚህ የቅሬታ ላይ በቀጣይ ምርጫዎችም ላይ በተመለከተ ማለት ነው። ያ ካልሆነ ግን አሁን ችግር መፈጠሩ እንደማይቀር ምንም ጥርጥር የለውም። መልካም ምስጋና፣ ታደሰ ከአዲስ አበባ፣ በጣም ነው ማመሰግ፣ እጅግ በጣም አድርጌ አመሰግናለሁ። እኔ መልካም ጊዜ ሆንላቸው። እስከ መጨረሻው የውድድር ሳምንት እንዳጓጓ የዘለቀው የእንግሊዝ ፕሪምየር ሊግ በማንቸስተር ሲቲ አሸናፊነት ተጠናቋል። ማንቸስተር ሲቲ ትናንት እሁድ በሜዳ ዌስትሃም ዩናይትድን 3 ለ1 በሆነ ውጤት አሸንፎ ዋንጫውን ከፍ ማድረግ ችሏል። እስከ መጨረሻው ሳምንት የእርሱን ነጥብ መጣል እየጠበቀ ሲከተለው የነበረው አርሴናል በሜዳው ያስተናገደውን ኤቨርተን ሁለት ለአንድ ቢያሸንፍም ከ20 ዓመታት በላይ ሲጠብቀው የነበረውን ዋንጫውን ማንሳት ሳይችል ቀርቷል። ማንቸስተር ሲቲ የእንግሊዝ ፕሪምየር ሊግ ዋንጫን ለአራተኛ ተከታታይ ጊዜ በማንሳትም በሊጉ አዲስ ታሪክ መጻፍ ችሏል። ክለቡ በሰባት ዓመታት ጊዜ ውስጥ ስድስተኛ የሊጉን ዋንጫ ማንሳት የቻለ ቡድን መሆንም ችሏል። በሊጉ በመጨረሻው ሳምንት ውድድሮች በአውሮጳ የውድድር መድረኮች የሚሳተፉ ክለቦችንም ለይቷል። 68 ነጥቦችን በመሰብሰብ በአራተኛነት ያጠናቀቀው አስቶን ቪላ የአውሮፓ ቻምፒዮንስ ሊግ ተሳትፎውን አረጋግጧል። ቶተንሃም ቀደም ሲል በሰበሰባቸው 66 ነጥቦች የአውሮፓ ሊግ ዋንጫ ተሳትፎውን አረጋግጦ ነበር። በመጨረሻ ጨዋታ በሜዳው ቦርንማውዝን ያስተናገደው ቼልሲ 2 ለ1 በማሸነፍ የአውሮፓ ዋንጫ ውድድሮች መሳተፍ የሚያስችለውን እድል አመቻችተዋል። በእንግሊዝ ፕሪምየር ሊግ ሼፊልድ ዩናይትድ፣ በርንሌይና ሉቶንታውን ወደ ታችኛው ሊግ የወረዱ ክለቦች ናቸው። የጀርመን ቡንደስሊጋ ዋንጫን ቀደም ብሎ ከፍ ያደረገው ባየር ሊቨርኩሰን የሊጉን ዓመት ባለመሸነፍ አጠናቋል። ሊቨርኩሰን በመጨረሻው የ34ኛው ሳምንት የሊጉ ጨዋታ አውግስበርግን አስተናግዶ ሁለት ለአንድ አሸንፏል። ነጥቡንም ዘጠና በማድረስ አጠናቋል። ሊቨርኩሰን ሳይሸነፍ ሊጉን በመጨረስ ከአውሮጳ ሀያል ክለቦች ስማቸውን በወርቅ ከጻፉቱ የእንግሊዙ አርሴናል የጣሊያኖቹ ኤሲ ሚላንና ጁቬንቱስ ጋር ተስተካክሏል። ክለቡ ከፊቱ ከሚጠብቀው የአውሮጳ ሊግ ዋንጫ የሚያሸንፍ ከሆነም የዣቮ አሎንሶ ቡድን ሌላ ታሪክ ይጽፋል። በቡንደስሊጋው ከአስርት ዓመታት በላይ የሊጉን ዋንጫ በማሸነፍ ሀያል የነበረው ባየር ሙንሽን በመጨረሻው ሳምንት ጨዋታ ከሜዳ ውጪ ሆፈናይምን ገጥሞ አራት ለሁለት ተሸንፏል። በዚህም ሊጉን በሶስተኛነት ለመጨረስ ተገዷል። በሊጉ ቦሆም፣ ኮሎኝና ና ዳርምሽታድ ወደ ታችኛው ሊግ መውረዳቸውን አረጋግጠዋል። በመጨረሻም በኢትዮ ጀርመን የባህልና ስፖርት አስተባባሪነት ቅዳሜና እሁድ በኮሎኝ ከተማ አስተናጋጅነት በጀርመን የኢትዮጵያ ማህበረሰብ የእግር ኳስ ውድድር በኢትዮ በርሊን አሸናፊነት ተጠናቋል። በሶስት ምድብ ተከፍሎ በ12 ቡድኖች መካከል ሲደረግ የነበረው ውድድር ኢትዮ ኮሎኝ፣ አዲስ ፍራንክፈርት ሁለት፣ ኢትዮ ኑርምበርግ እና ኢትዮ በርሊን ለፍጻሜ ግማሽ የደረሱ ቡድኖች ናቸው። ተጋጣሚዎቻቸውን አሸንፈው ለፍጻሜ የደረሱት ኢትዮ በርሊንና ኢትዮ አዲስ ፍራንክፈርት ሁለት መደበኛ የጨዋታ ሰዓታቸውን አቻ በማጠናቀቃቸው በተሰጠ የመለያ ምት ኢትዮ በርሊን አዲስ ፍራንክፈርት ሁለትን አምስት ለአራት በማሸነፍ ዋንጫውን አንስቷል። እንግዲህ አድማጮቻችን፣ ለዕለቱ ያልናቸው ስፖርታዊ መረጃዎቻችን ይህንኑ ይመስሉ ነበር። ለአብሮነታችሁ ምስጋናችን ትልቅ ነው። በያላችሁበት ጤና ይስጥልን።